በህገወጥ ሰዎች ዝውውር ምክንያት ዛምቢያ ውስጥ በስር ላይ የሚገኙት ዜጎቹ አንድ መቶ አስራ ስምንት መሆናቸውን የጠቆመው የኢትዮጵያ የውጭ ጉዳይ ሚኒስቴር እንዲፈቱና ወደ ሀገራቸው እንዲመለሱ ለማድረግ ጥረት እየተደረገ መሆኑን አስታውቋል። እስክንድር ፍሬው ዘገባ ልኳል። ከ12 ቀናት በፊት ነው ሰባ ኢትዮጵያውያን በህገ ወጥ የሰዎች ዝውውር ምክንያት ዛምቢያ ውስጥ መታሰራቸው የተገለጸው። የውጭ ጉዳይ ሚኒስቴር ዛሬ እንዳስታወቀው ደግሞ ከነሱ ቀደም ሲል የተያዙትን ጨምሮ ቁጥራቸው 118 ደርሷል። ዚምባብዌ ከሚገኘው የኢትዮጵያ ኤምባሲ አንድ ዲፕሎማት ወደ ዛምቢያ ተልከው የማጣራት ስራ መስራታቸውንም ነው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምጽ ያስረዱት። ኢትዮጵያ ከዛምቢያ መንግስት ጋር ያላትን ጠንካራ ግንኙነት በመጠቀም ታሳሪዎቹን ለማስፈታት ጥረት ተደረገ መሆኑንም አብራርተዋል። አሁን ወደ አካባቢው የሄዱት ዲፕሎማት ከዛምቢያ ውጭ ጉዳይ ሚኒስቴር ከፍተኛ ኃላፊዎች ጋር ተነጋግረዋል። ከዛ በተጨማሪም ከዛምቢያ የኢሚግሬሽን ባለስልጣናት ጋር ምክክር እያደረጉ ነው። እንግዲህ እንደኛ ፍላጎት ከሁለቱም አካላት ጋር እየተደረገ ያለው ውይይት በሁለት ነገሮች ላይ የሚሽከረከር ነው። አንደኛ ከተቻለ ወገኖቻችን ፍርድ ሳይቀርቡ ወደ ሀገራቸው እንዲመለሱ ለማድረግ ነው። የዛምቢያ ሕግ በሕገ ወጥ መንገድ ሀገር ውስጥ በገቡ የትኛውም ሀገር ዜጋ ላይ ጠንከር ያለ የእስር ቅጣት ያሳልፋል። እስከ ሀያ አምስት ዓመት ይላል። ከአስራ አምስት እስከ ሀያ አምስት ዓመት ያሳልፋል። ሁለተኛ ፍርድ ቤት የሚቀርቡ እንኳን ከሆነ ወደ ሀገራቸው የሚመለ ያሳልፍ፣ ለማድረግ የተለያየ ጥረት እናደርጋለን። ይሄ ዲፖርት የሚባለው ነው። ቀደም ሲል ከሌሎች ሀገሮች ጋር በነበረን እንቅስቃሴም እንደዚህ ስንሰራ ነበረ። ከአንድ መቶ አስራ ስምንቱ ታሳሪዎች ውስጥ ሰባዎቹ ኢትዮጵያውያን ዛምቢያ ሉሳካ ውስጥ የተያዙት በአገሪቱ የጸጥታ ኃይሎች በተደረገ አሰሳ መሆኑን ዘገባዎች አመልክተዋል። ሁሉም ወንዶች የሆኑት እነዚህ ኢትዮጵያውያን ቻዛንጋ በተሰኘ የዋና ከተማዋ አካባቢ በሚገኝ አንድ አነስተኛ መኖሪያ ቤት መያዛቸውን፣ ምንም አይነት የጉዞ ሰነድም እንዳልነበራቸው ነው ዘገባዎቹ የጠቆሙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ